ብሔራዊ ክልላዊ መንግስት ስራል። ይኸው በትግራይ ብሔራዊ ክልላዊ መንግስት ተዘጋጅቶ ዛሬ ጠዋት በድምፅ ወያነ ትግራይ የቀረበው መግለጫ በኢትዮጵያ ባለፉት 24 ዓመታት በተለይም በእርሻ በጤናና በትምህርት ዘርፍ በተግባር የታዩ ለውጦች ያላቸውን ጠቅሰዋል። በእርሻው የኢኮኖሚ ዘርፍ በኢትዮጵያ በአመት 270 ሚሊዮን ኩንታል ምርት እየተገኘ መሆኑን ገልጿል። መግለጫው ብመዳይ ሕርሻ 50 ሚሊዮን ኩንታል ዘይሕፈሳ ዝነበረት ሀገር ሎሚ አስታት 270 ሚሊዮን ኩንታል ምርት ናብ ተሓፍሰሉ ብርኪ በጺሑ በእርሻው ዘርፍ 50 ሚሊዮን ኩንታል ምርት እንኳን የማታመርት የነበረችው ሀገር ዛሬ በአመት ወደ 270 ሚሊዮን ኩንታል የሚጠጋ ምርት የምታገኝ ሆናለች። የትግራይ ክልል ደግሞ በጣም ከሚያሳቅቅ የድህነት ደረጃ ወጥቶ በዓመት 38 ሚሊዮን ኩንታል ምርት እየተገኘ ነው። ይህ ደግሞ ከዋና ዋናዎቹ የግንቦት ሀያ ድሎች አንድ ተብሎ የሚጠቀስ ነው። በጤናው ዘርፍ ደግሞ በተለይም በመከላከል ላይ የተመሰረተ የጤና ፖሊሲ ተግባራዊ በማድረግ ለውጥ እየተመዘገበ እንደሆነ ይኸው የክልሉ መግለጫ ይነግረናል። በዚህም መሰረት በትግራይ የግል የሕክምና ተቋማትን ሳይጨምር 863 መንግስታዊ የጤና ተቋማት አገልግሎት በመስጠት ላይ ይገኛሉ። ከም ክልልና እንትን ወስድ እውን 15 ሆስፒታላት 19 መባእታዊ ሆስፒታላት በትግራይ ክልል 15 ሆስፒታሎች፣ 19 የመጀመሪያ ደረጃ ሆስፒታሎች፣ 25 የጤና ጣቢያዎች 658 የጤና ኬላዎች አገልግሎት በመስጠት ላይ ናቸው። በትምህርት ዘርፍም እንደዚሁ 268 የሁለተኛ ደረጃ 173 አንደኛ ደረጃ ትምህርት ቤቶች አገልግሎት እየሰጡ ናቸው። በእነዚህም ትምህርት ቤቶች 1.2 ሚሊዮን ተማሪዎች እየተማሩ ነው። ይህም ሆኖ ግን የትምህርት ጥራት በማረጋገጥ በኩል ብዙ መስራት እንደሚጠበቅብን መታወቅ ይኖርበታል ብሏል። የትግራይ ብሔራዊ ክልላዊ መንግስት በመግለጫው ዴሞክራሲያዊ ስርዓትን ከመገንባት አንጻርም ስርዓቱ ከጊዜ ወደ ጊዜ እየተሻሻለ መምጣቱ ባለፈው ግንቦት 16 ከተካሄደው አምስተኛው ሀገራዊ ምርጫ የበለጠ ምስክር ሊኖር አይችልም ይላል መግለጫው። በስመ ምርጫ በጣም ሰፊ ትርምስ በሚታይባት ዓለማችን በኢትዮጵያ ከ37 ሚሊዮን በላይ ህዝብ በትግራይ ክልል ደግሞ ከሁለት ነጥብ ሶስት ሚሊዮን በላይ ህዝብ ተመዝግቦ በነጻነትና በሰላም ተወካዩን መምረጡ የህዝቡ ጨዋነትና የሰለጠነ አስተሳሰብን የሚያሳይ መሆኑን መረዳት ያስፈልጋል ብለዋል መግለጫው። በዚሁ የትግራይ ክልል መንግሥት መግለጫ የተቃዋሚ ኃይሎች አስተያየትን ጠይቄያለሁ። የአረና መድረክ የህዝብ ግንኙነት ኃላፊው አቶ አንዶም ገብረስላሴ ዘንድሮ የተካሄደው ምርጫ እንዲያውም በኢትዮጵያ የተጀመረው የዴሞክራሲ ጭላንጭል ሙሉ በሙሉ የጨለመበት መሆኑን የታየበት ነው ብለዋል። የዘንድሮ ምርጫ እንደ ምሳሌ ወስደን እንኳን የምናይ የሀገራችን የዲሞክራሲ ጭላንጭል ከጊዜ ወደ ጊዜ እየጨለመ እየሄደ እንደሆነ ኢህአዴግ ያወጀውን ውጤቱ ዋና ምስክር ነው። ህብረተሰቡም የሰጠው ድምፅ በግልጽ በጠበንጃ የተዘረፈበት ሁኔታ ነው ያለው። ስለዚህ በዓለም በጥቂት አገሮች ብቻ የታየ ፍጹም አምባገነናዊ የሆነ ባህሪ የታየበትና ዘጠና ሰባት ታይቶ የነበረውን የዲሞክራሲ ጭላንጭል ሙሉ በሙሉ የታፈነበትና የጨለመበት ሁኔታ ነው ያለው። በዚህ አካሄድ የዘንድሮ ምርጫ አረና መድረክ እንደ ፓርቲ በፍጹም አይቀበለውም። ህብረተሰቡም ተዘርፈናል እያለ ሌላም መፍትሄን እንድናፈላልግ ተጽዕኖ እያደረገልን ነው። ለኛ ብቻም አይደለም። ለገዢ ፓርቲም ከፍተኛ የሆነ ተጽዕኖ ነው እያደረሰበት ያለው ሁኔታ ያለው። ገና ከመራጮች ምዝገባ ጀምሮ ለአባሎች ብቻ እየተለየ የተሰጠው እጩ ተወዳዳሪዎቻችንም ጭምር የመራጭ ካርድ የተከለከሉበት ነው የነበረው። የምርጫ ቦርድ አስፈጻሚዎችም ፍጹም የህወሀት አባላት ሆነው ለህወሀት ለማገልገል ለኢህአደግ ለማገልገል ሆን ብሎ የተዘጋጀ ነው። በቅስቀሳ ሂደትም አባሎቻችን ከፍተኛ የመደብደብ፣ የማሰር የማንገላታት የማፈን ሁኔታ ነው የታየው። በታዛቢዎቻችንም ክፉኛ እየታፈኑ እየተደበደቡ በጠበኛም ከታዛቢነት የተገለሉበት ሁኔታ ነው ያለው። በድምፅ ሂደቱም በጣም በሚገርም ሁኔታ ካርዱን እየተቀበሉ እየመዘገቡ ነው የዋሉትና የዘንድሮ ምርጫ በፍጹም ተቀባይነት የሌለውና ካለፉት ምርጫዎችም በጣም ወደ አምባገነናዊና ጸረ ዲሞክራሲያዊ ሂደት እየደረሰ ነው ማለት እንችላለን። የኢትዮጵያ የምርጫ ቦርድ ጽሕፈት ቤት እስካሁን ድረስ በእጁ በደረሰው የምርጫ ውጤት መሰረት ኢህአዴግ በከፍተኛ አብላጫ ድምፅ እየመራ መሆኑን መግለጹ ይታወሳል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም